ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንደኛ ዓመታቸውን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ የነቀምቴ ጊምቢና አምቦ ከተማ ነዋሪዎች አስተያየቶቻቸውን አድርሰውናል። አንዳንዶቹ ጠቅላይ ሚኒስትሩ በአንድ ዓመት ያስመዘገቧቸው ስኬቶች እንዳይቀለበሱ ስጋታቸውን ገልጠዋል ሲል ናኮር መልካ ከነቀምቴ ተከታዩን አጠናቅሯል። የነቀምቴ ነዋሪው ወጣት ፈቃዱ አያና ጠቅላይ ሚኒስትሩ በአንድ ዓመት የስልጣን ቆይታቸው የማይካዱ ስኬቶችን አስመዝግበዋል ይላል። እንደ ምዕራብ ኦሮሚያ ትኩረት ነፍገውታል የሚለውንም ያብራራል። ዶክተር አብይ ወደ ስልጣን ከመጣ ወዲህ ጥሩ ለውጦች ይመጡ። ነገር ግን ለውጡ የመጣው ኦንሊ ፕራይም ሚኒስትሩና ኦሮሚያ ፕሬዚዳንቱ ጋር ነው። ትክክለኛ ለውጥ የመጣ ሽሮቹ ያሉ አልተለወጠም። ጡ የቱ ጋ ነው ያልተለወጥንበት ቦታ ደግሞ የት ነው ብሎ ራሱን ገምግሞ ስር ያሉት እንጂ ኦሮሚያ ሴክተር እስከ ዞኑ ድረስ ያሉት እስከ ወረዳ ምን አይነት ለውጥ ተደርጓል ቢባል ለውጡ እስከጅም ነው። ከእስር ቤት የወጡ ራሱ አሁንም ተመልሰው ወደ እስር ቤት እየገቡ ነው። ምክንያቱም ሌላ ነገር አድርጎ አይደለም። ትክክለኛ ሌኒን ዲሞክራሲ በኛ ላይ አይሰራም። መንግስት እንደ መንግስትነቱ ምን አደረግ ህቱን ለማስተካከል እየጠፋውን ወደ ህግ ለማቅረብ ምን አደረገ? አሁን ይህ ካልተደረገ ለኦሮሞ ጥቅሙ ምንድን ነው?

የትኛውን ህዝብ ያጡታል? የምለውን አያ ጥሩ ነው ይላሉ። ከግንቢ አስተያየታቸውን የሰጡት አቶ በላይ አበበ ጠቅላይ ሚኒስትር ዶክተር አብይ አህመድ ስራቸውን የጀመሩት በተሾሙበት ዕለት መሆኑን አስታውሰው በአገሪቱ ከነበሩት መሪዎች ይልቅ ምዕራብ ኦሮሚያን በተደጋጋሚ የጎበኙ የአገር መሪ መሆናቸውን ይገልጻሉ። ትኩረት አልሰጡም ስለተባለውን ጉዳይ የግላቸውን አስተያየት አስቀምጠዋል። በቅድሚያ ራሱ አገ- ለመበታተን በደረሰችበት በአስራ ሁለተኛው ሰዓት ላይ ደርሰው መደመር በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና አገቷ ከመበታተን እንድትድን ያደረገው ስራ እጅግ የላቀ ዓለምን ያስገረመ ውጭ ያሉትን ተፎካካሪ ፓርቲዎች በማናጋገር ራሱ ወደ ሰላም ድርድር እንዲመጡ የተካሄደው ስራ እጅግ እጅግ የሚያስደንቅ በቅድሚያ በሀገሪቱ ባሉ ትላልቅ ችግር ባለባቸው ዞኖች እና ክልሎች በሱማሌ፣ ትግራይ በሚሄድ ደቡብ በሚሄድ ቤኒሻንጉል፣ ጋምቤላ በሚ ህዝቡን በውይይት ወደ አንድ አላማ እንዲመጡ ያደረጉት ሂደት በጣም ትልቅ ነው። በተደረገው ልማታዊ ስራ ላይ በመጀመሪያ ጊዜ የራሳቸውን ያላቸውን ሀብት አወጡ። ራሱ ለጨረታ አቅርበው ትልቅ የገቡና አስገኛ ዘዴ መፍጠራቸው ራሱ ለሀገሪቱ ላለው ልማት ምን አይነት ፍላጎት እንዳላቸው የሚያሳይ ይመስለኛል። ኔ ቀርቦ አላናገረን አላወያየን በቅሬታ ይሰማል። ከአንድ ወር በፊት ራሱ በቤጊ ላይ ያደረጉት ውይይት ራሱ ያንን ቅሬታቸውን ይቀርፋል የሚል ነበረ። ሌላው የኮማንድ ፖስቱ ነገር ጥሩ ነው ብዬ አይደለም ሶቪ በዳጋ ኮማንድ ፖስት አያስፈልግም። የህግ በላይነት መከበር አለብ። የአምቦ ነዋሪ ወይዘሪት ጃለኔ ዘውዴ ባለፈው አንድ አመት ጠቅላይ ሚኒስትሩ በተደጋጋሚ አምቦን መጎብኘታቸውን አስታውሳ የሴቶች ሁለንተናዊ ተሳትፎ እንዲጨምርም ሰርተዋል። ትላለች ጠቅላይ ሚኒስትራችን ዐብይ ያው በርካታ ነገሮችን ሰርቷል፣ በሰላም በማስማማት ዙሪያ ለምሳሌ፣ አሁን ተማሪዎችን በማወያይ በትምህርት ቤታችን እየመጣ ሰላምን እንዴት እንደሚወርድ ምናምን እያስተማርን ነበር። ሴቶች ሚኒስትር መሆን እንዳለባቸው፣ በስልጣን ላይ ወጥተው እንደሚሰሩ፣ ያው ችሎታቸውን ማውጣት እንደሚችሉ አስተምሮናል። ሚኒስትር ደረጃ ሀምሳ ሀምሳ ፐርሰንት ከወንዶች ጋር ስልጣን ማስተዳደር እንደሚችሉ አሳይተውናል። በሀገራችን ትንሽ ባያ በአንዳንድ አካባቢዎች አለመስማማት ይኖራሉ እና በዛ ዙሪያ ላይ በአንዴ ማቆም ጥሩ። የወለጋ ዩኒቨርሲቲው ስነ ዜጋ መምህር እና በአዲስ አበባ ዩኒቨርሲቲ በሰላም እና ደህንነት ዙሪያ የዶክተሬት ድግሪያቸውን በመስራት ላይ የሚገኙት አቶ ቀነኒ ጅባት ጠቅላይ ሚኒስትሩ በአንድ ዓመት ቆይታቸው አሳክተዋል የሚሉትን እንዲያብራራሉ። በመጀመሪያ የመጡ ለውጦች እንግዲህ በሶስት መልኩ ነው እኔ ማስቀመጥ የቻልኩት። ፖለቲካል ለውጥ፣ ኢኮኖሚካሊ ለውጥ እና ዲፕሎማቲክ ለውጥ የሚባሉ ትላልቅ የተደረጉ ለውጦች ናቸው። ፖለቲካሊ የመጡ ለምሳሌ ያህል የታሰሩ ሰዎች ተፈቷል። የሽብር አዋጆችም ተቀይረዋል። ፖለቲካል ፓርቲ ቀጥታም ቀጥታ ባልሆነ ምንጉ ተሳትፎ በማድረግ ትክክለኛ ለውጥ ለኢትዮጵያ የሚበጅ ፖለቲካል ፓርቲዎችን ፊት ለፊት አንስተዋል። ኢኮኖሚክ ሪፎርም የሚባሉትን ለምሳሌ አይን የፕራይቬታይዜሽን ፖሊሲ የምንላል፣ በቴሌኮም በባንክ በተለያዩ በመንግስት ስር ቀጥታ የሚተዳደሩ ከፊሉ ወደ ህዝብ በማምጣት ወደ ግሉ ሴክተር በማምጣት በሀገራችንም ሆነ በአፍሪካ በዓለም ደረጃ ላይ ተቀባይነት ውጤት አንስቷል ማለት ይቻላል። ዶክተር አብይ ኢትዮ ኤርትራ ጋር ያለን ዲፕሎማሲ ከዚህ በፊት ኖ ፒስ ኖ ዋር ብለን የምንለው ዛሬ ትክክለኛው ሰላማዊ የሆነ ዲፕሎማሲ፣ ወደ አረብ ሀገሮች ያለን ዲፕሎማሲ፣ ወደ አውሮፓ ያለን ዲሞክራሲ እኒ ጥንቅ የሆኑ ለውጦች ብለን ማንሳት እንችላለን። ከምዕራብ ኦሮሚያ ጋር ተያይዞ ስለሚነሱ ጥያቄዎችም ምልከታቸውን ለአሜሪካ ድምጽ ገልጸዋል። መቶ በመቶ ሰላም ሰፍኗል ወይ፣ በመቶ በመንግስት በኩል ተቀብሏል ወይ፣ በፖለቲካ ፓርቲዎችም ሆኖ አንድ ሆኗል ወይ፣ ድርቃቸው ከአንጀት ነው ከአንገት ነው የሚል እስካሁን ጥያቄ አለ። እንግዲህ ይሄ የሪፎርሙ አንተካል ነው። እንግዲህ በዚች አንድ አመት እሱ የሰራቸውና የደረሰበት ቦታ ብንቆጥረው ዶክተር አብይ እንደውም ብዙ ቦታዎች ይሄዷል ብዬ አስባለሁ። እንደውም አንዳንዱ ቦታ ላይ ሁለት ጊዜ ሶስት አራት የሄደበት አለ። ጥሩ ሰው ራሱ ቤት እንዲመጣ እኮ ሰው ይፈልጋል። ጥሩ ሰው እንዲጎበኞ እንዲጠይቆ ሰውየው እንዲጋብዘው ይፈልጋል። ከዚህ ስሜት የተነሳ ይመስለኛል እንጂ በመረዳት ትልቅ ለውጥ ያመጡ መሪ ናቸው ብዬ ላነሳው እፈልጋለሁ። ዶክተር አብይና የለውጡ አመራሮች ለወደፊቱ ማድረግ አለባቸው ያሉትንም እንደ ምክር ሀሳብ ጠቅሰዋል። ህዝብ ችግሮች አሁን በተለያዩ መልኩ እየወጡ ነው፣ እየተጠየቁ ነው ነው ያለው። ይሄንን ደግሞ አንድ በአንድ ለመመለስ ያህል የተያዘው ሪፎርም በተለያዩ አቅጣጫዎች በፍጥነት መሄድ አለባቸው። በሰዓቱም በቦታው ብደረግ ህዝብም ወደ ሪፎርሙ የሚመለሱ ይመስለኛል። ለውጡን ለመቀልበስ የሚንቀሳቀሱ ቡድኖችም ቢሆኑ በቂ ጊዜ በመስጠትና ቢቻልም የለውጡ አካላት በመሆን አብሮ ለመሻገር ቢጥሩ የተሻለች ኢትዮጵያ ሩቅ አይደለችም ሲሉ ሀሳባቸውን አጠቃለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ